የአቶ አንዳርጋቸው ጽጌ ባለቤት ወይዘሮ የምስራች ኃይለ ማርያም ባለቤታቸው ኢትዮጵያ ውስጥ ፍትህ ያገኛሉ ብለው እንደማያምኑ ለቪኦኤ ገልጸዋል። ወንድማቸው አቶ በዛብህ ጽጌም የወይዘሮ የምስራችን ሀሳብ አጠናክረው አንዳርጋቸው በቴሌቪዥን ሲናገር የተሰማው ከተፈጥሮ ጋር የማይጋጭ እንዲያውም የሚያጠናክረው ነው ብለዋል። ሰሎሞን አባተ ነው ሁለቱንም ያነጋገራቸው። የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ እንግዲህ በኢትዮጵያ መንግስት እጅ ውስጥ ናቸው። የኢትዮጵያ መንግስትና የየመን መንግስት ከሳምንት በላይ ከዘለቀ ዝምታና እንዲያውም አረ እንዲያውም አላየናቸውም ከማለታቸው ወጥተው ያደረጉትንና የሆነውን ሁሉ ነግረውናል። እናም ትናንት የኢትዮጵያ ቴሌቪዥን የግንቦት ሰባት አሸባሪ ድርጅት አመራር በቁጥጥር ስር ዋለ ሲል ይዞ በወጣው ሰበር ዜና አቶ አንዳርጋቸው ጽጌን አሳይቷል፣ አስደምጧል። ስለ አቶ አንዳርጋቸው ጽጌ ለኢትዮጵያ ተላልፎ መሰጠት የተለያዩ ወገኖች የየራሳቸውን አስተያየት እየሰጡ ናቸው። አድራጎቱን የእንግሊዝ መንግስትን ጨምሮ ያወገዙ ብዙ ናቸው። ሂዩማን ራይትስ ዋች የሚባለውን ዓለም አቀፍ የሰብአዊ መብቶች ተሟጋጅ ድርጅትና ሌሎችንም ጨምሮ ይገኙባቸዋል። ለመሆኑ ሁኔታውን የአቶ አንዳርጋቸው ባለቤት ወይዘሮ የምስራች ኃይለማርያም እንዴት ሰሙ? ማምሻውን አግኝቼ አነጋግሬያቸው ነበር። እኔ ያወቅኩት አርብ ለታ ነው። የሆነው ሰኞ ሲሆን እኔ አርብ ነው ያወቅኩት። በስራ ምክንያት ብዙ በየቦታ ስለሚሄድ ወንድሙ እዚህ ብዙ ነጽጌ አውቆ ነበር። ከዛ በፊት ግን አልነገረኝም እስከምመለስ ድረስ እና ያኔ ነው የተነገረኝ። ምን አደረጉ እንደሰሙ? እንደተነገረኝ ያው እንደሁሉም ሁሉም ስለ የመን እኔ ምንም ማውቀው ነገር የለኝም ነበረ እና ደግሞ ሲነገረኝ አርብና ቅዳሜ የመንም ምንም ስራ አይሰሩም ነበረ። ስለማይሰሩ ምንም ነገር ማድረግ አልቻልኩም። ዩኬ ኤምበሲ ለመደወልም ምንም ለማድረግ ስለዚህ ፎሬን ኦፊስ እዚህ ደውዬ የውጭ ጉዳይ መስሪያ ቤቱ ማለት ነው የውጭ የውጭ ጉዳይ መስሪያ ቤት እዚህ ለንደን በሚገኘው ደውዬ ጠየኩኝ፣ ጉዳዩ ምን ጋ እንደደረሰ። ያው እነሱ ያላቸውን ኢንፎርሜሽን ሰጡኝ። ከዛ በኋላ እስከ እሑድ መጠበቅ ነበረብን፣ ቢሮ ሲከፈት ማለት ነው እና ያኔ ነው ሳና ላሉት የኤምበሲ ሰራተኞች ጋር ግንኙነት ፈጠርኩኝ። ከዛ ወዲህ ያው መከታተል ጀመርን እስከ ጁላይ ሰርድ ድረስ ግስ ድረስ የየመን መንግስት ወይ እዚህ ያለ ወይ የለም አላሉንም ነበረ እና እንደዚህ ነበረ። እስከዛ ድረስ በየመን የምናሰኩረ የነበረው እስከዛን ጊዜ ድረስ ባለው ከሀያ ሶስት እስከ ሀያ ስምንት ባሉት ቀናት ውስጥ የእንግሊዝ መንግስት ምን ያደርግ ነበር? የእንግሊዝ መንግስት እነሱ በነገሩኝ ሪፖርት መሰረት ያው ኦል ኦፊሻሎችን እና ቻናሎችን ያላቸውን ቻናል በሙሉ ኤክስፕሎር እያደረጉ ነበረ። ችግሩ ምንድን ነበረ? የየመን መንግስት እኔ ጋር አለ ወይ የለም እስከሚል ድረስ ወደ ሌላ ቦታ መሄድ አልቻለም። እሱ ነበረ ትልቁ ችግር። እና እነሱ በፍፁም ምንም ነገር አልተናገሩም። እና ያን ነው ትልቁ ችግር የፈጠረብን። እና እነሱ ፎሬን ኦፊስ ሄዱ። ሌሎቹ ቻናል ተጠቅመናል ነው ያሉን። እንግዲህ አምባሳደሩም ራሱ ነው ደብዳቤ ለ ፕራይም ሚኒስተሩ ለዛ ላይ የመን ላለው ፕራይም ሚኒስተር የሰጠው ግን ምንም አይነት መልስ አልሰጡንም ነበረ። የማን አምባሳደር? የእንግሊዝ አምባሳደር ማለት ነው ሰና ያለው ሰና ያሉት ማለት ናቸው ለእናንተ። እሺ፣ ለእናንተ ሲነግሯችሁ፣ ወይዘሮ የምስራች ምን ብለው ነገሯችሁ? መሰጠታቸው ነው። በስልክ ነው የተነገረን። ምንድን ያሉን? ስብሰባን ከጨረሱ ወደ ከአምባሳደሩ ጋር ኢንዲኬተርስ አሉ ነው ያሉት። ይህን ቃል ነው የተጠቀሙት። የሚጠቁሙ ነገሮች የሚጠቁሙ ነገሮች አሉ ወደ ኢትዮጵያ እንደተላከ ብለው ተናግሯል አምባሳደሩ አሉን። እሱ የመጀመሪያ መልስ እንትን ነበረ። ከዛ በኋላ መልሰው ደወሉና አንድ ሰዓት በኋላ ነው መሰለኝ አሁን በኢሜል መልስ አግኝተናል ወደ ኢትዮጵያ የዕለት ሁለት ተልኳል የሚል ነው። ይህንን ወዲያውኑ ለእናንተ የነገሯችሁ ከአምባሳደሩ ጋር ካደረጉት ስብሰባ በኋላ ማለት ነው? ወዲያኑ የነገሩ። የኢትዮጵያ መንግስት ባለቤታቸውን አቶ አንዳርጋቸውን ወንጀለኛና ሽብርተኛ እያለ መጥራቱን ወይዘሮ የምስራች ፈጽሞ አይቀበሉትም። ለምን ለምንድነው እንደዛ የምለው? ማንኛውም ዴሞክራቲክ ኦፖዚሽን የሆነው በሙሉ እንደዛ ነው ሌበል የሚያደርጉት። ስለዚህ የእነሱ ክሬዲብሊቲ ነው አቶ አንዳርጋቸው ፍርድ ቤት እንዲቀርቡ ፍላጎት አለዎት እርሶ የለኝም ምክንያቱም በፍርድ ቤቱ አላምንማ ቢቀርቡስ በኢትዮጵያ ፍርድ ቤት ማለት ነው ገባ አላምንም ቢቀርቡስ ምንድን ነው የሚሉት የኢትዮጵያ መንግስት ቢያቀርባቸው አሁን ከዚህ በፊት በሌሉበት ፈርዶባቸዋል አሁን እኮ እኛ ምን ምንም ምርጫ የለንም ምክንያቱም በእነሱ ቁጥጥር ስር እስካለ ድረስ እነሱ የሚያደርጉትን ነገር ምንም መቆጣጠር አንችልም ግን የእኔ ፍላጎት ቢሆን አይቀርብም በአጠቃላይ ፍርድ ቤት እንዲቀርቡ ፍላጎት አለሁት። የትም ቢሆን የትም ቢሆንምክያ መመለስ በደንብ ይችላል ለሚያደርገው ነገር ምክንያቱም ምንም አላጠፋም። ግን ፌር ትራይል እስከሆነ ድረስ መመለስ በቀላሉ ይችላል። አሁን እሳቸው ፍርድ ቤት ቢቆሙ እርስዎ ጠበቃ የመግዛት ሀሳብ አለሁት? ኢትዮጵያ ውስጥ ግዴታ ነው። አዎ ወይዘሮ የምስራች የትናንትናውን የኢትዮጵያ ቴሌቪዥን ዜና እንዴት አዩት? መጀመሪያ ላይ ለማየት በጣም አቅቶኝ ነበረ። ልክ የእሱ እንትን ሲመጣ ወዲያው ነው ያጠፋሁት። በኋላ ግን አንዳንድ ኤጀንሲዎች እንትን እንድተረጉምላቸው ስለጠየቁኝ የግድ ማየት ነበረብኝ። ያኔ ሳየው ከእንደዛ አይነት ችግር በኋላ እንደዛ ሆኖ በደንብ ለመናገር መቻሉ፣ ከዛም ደግሞ የሚናገራቸው ነገሮች እኛ የምናውቀው አንዳርጋቸው እንደሆነ ማየቴ በጣም ነው ያስደሰተኝ ያለበትን እንትን ሳይሆን ይኖ በጣም ጠንካራ ሰው መሆኑን ነው ያሳየኝ። በጣም በጣም በጣም ጠንካራ ሰው እንደሆነ ነው ያሳየኝ። ለኔ በልቤ ቂም የለም ወይም የበቀል ስሜት የለም የሚል ትርጉም ያለው መልእክት በእንግሊዝኛ ተናግረዋል አቶ አንዳርጋቸው። ይህ አባባላቸው ቀደም ሲል ከያዙት አቋም ጋር የማይጋጭና እንዲያውም የሚያጠናክረው ነው ብለዋል ወይዘሮ የምስራች ላለፉት አስራ አንድ አመታት በትዳር የቆዩት ወይዘሮ የምስራች እና አቶ አንዳርጋቸው ሶስት ልጆች በጋራ ያሏቸው መሆኑን የተናገሩት ወይዘሮ የምስራች ባለቤታቸውን በጥሩ የቤተሰብ ሰውነት ጠርተዋቸዋል። ከልጅነታችን ጀምሮ የትግል አጋርም ወንድሙም ነኝ ያሉት አቶ ብዙነህ ጽጌም ወንድማቸውን በጥንካሬ አድንቀው የትናንቱ ንግግራቸውም ይህንኑ ያረጋግጠላቸው መሆኑን ተናግረዋል። ንግግሮቹ በምን ሁኔታ የወጡ ለምን የወጡና እንዴት የተቀነጨቡ እንደሆኑ ግን ጥርጣሬ እንዳላቸውም አክለው ተናግረዋል። አቶ ብዙነህ ከወይዘሮ የምስራች ኃይለ ማርያምና ከአቶ በዛብህ ጽጌ ጋር ያደረግነው ቃለ ምልልስ ዌብሳይታችን ላይ ሰፍሯል ሰፍሯል። የውይይቶቹን ክፍሎች በሌሎች ዝግጅቶች ይዘንላችሁ እንመልሳለን። ይህ በእንዲህ እንዳለ የእንግሊዝ መንግስት አሁን ምን እያደረገ እንደሆነ ለመጠየቅና የሚያውቁትም ተጨማሪ መረጃ እንዳለ ለመጠየቅ ወደ እንግሊዝ የውጭ ጉዳይ ሚኒስቴር ደውዬ ቃል አቀባዩን አነጋግሬ ነበር። በኢሜይል ባሳወቅን መሰረት የየመን መንግስት ዓለም አቀፍ መሪዎችን ጥሷል ብሎ አቶ አንዳርጋቸውን ለኢትዮጵያ መስጠቱን እንግሊዝ እንደምታወግዝ አመልክቷል። ኢትዮጵያም ፍትህ የተሞላበት የፍርድ ሂደት ለአቶ አንዳርጋቸውን እንደሚቀርብ እንግሊዝ እንደምታምን ተናግረው፣ ቀደም ሲል በሌሉበት ያሳለፈባቸውን የሞት ፍርድ ተፈጻሚ እንደማያደርግም ያለውን እምነት ገልጿል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ ከዋሽንግተን።